ጤና ይስጥልን የተወደዳችሁ አድማጮቻችን ይህ ዓለም አቀፉ የአድቬንቲስት ሬዲዮ የመዝሙር ምርጫ ክፍለ ጊዜ ነው እንደተለመደው ምርጥ ምርጥ የሆኑትንና መንፈስን የሚያድሱትን ግሩም ድንቅ የሆኑትን መዝሙሮች መራርጠን ይዘንላችሁ ቀርበናል በሚኖረን ጊዜ ሁሉ እጅግ በጣም እንደምትባረኩ ባለሙሉ ተስፋ ነን። አድማጮቻችን በተደጋጋሚ በምናቀርባቸው መዝሙሮች ትልቅ በረከት እያገኛችሁ እንደሆናችሁ በቴክስት ስለምትጽፉልን እጅግ አድርገን እናመሰግናችኋለን። በድጋሚ ለማስታወስ ያህል በ0910828182 ላይ በጽሁፍ የመዝሙር ምርጫ ካላችሁ የመዝሙሩን ዘውግ ማለት የምስጋና መዝሙር፣ የጸሎት መዝሙር የአምልኮ መዝሙር እያላችሁ ብትልኩልን መራርጠን ግሩም ድንቅ የሆኑ የሚያድሱ መዝሙሮችን ይዘንላችሁ እንደምንቀር ቃል እንገባለን። እንግዲህ ዛሬ ወደ መራረጥንላችሁ የመዝሙር ምርጫ ስንሄድ የመጀመሪያው የመዝሙር ምርጫችን የአሜን ዜማ መዘምራን የሚዘምሩት መዝሙር ይሆናል። የመዝሙሩ መጠሪያ ባንተ ፊት ባንተ ፊት ይሰኛል። ከመዝሙሩ ስንኞች አንዱ እንዲህ ይላል። ከቋንቋ ከወገን ከነገድ ከህዝብ ሰዎችን ዋይተህ ወደ አብ ስታቀርብ ነጭ ልብስ ለብሼ በክብር እንድገኝ ውዱ የእኔ ወዳጅ እኔንም አስበኝ ይላል። እንግዲህ ግሩም ድንቅ የሆነው እኔንም መዝሙር እንጋብዛቸዋለን። ሰምተን እንመለሳለን

Yes, sir. Perfect. i get the as my to miss i'm with that. You now, i, I am i'm not fana o me ka ban mai fetrati ድንቅና ግሩም የሆነውን መዝሙር ሰምተን ተመልሰናል። በመቀጠል ደግሞ ቀኝ በቀኝ ምራኝ እያለች የምትዘምረውን እህታችን ሃሌሉያ ጸጋዬን ይዘንላችሁ እንቀርባለን። ሃሌሉያ የሰው ሥጋ የለበስኩ ኃጢአተኛ ነኝ፣ ጌታ ሆይ መንገዴን እንደ መንገድህ እንድጓዝ እርዳኝ እያለች ትዘምራለች። ይህ የሁላችንም ጸሎትና ምኞት ነውና መዝሙሩን እየሰማን በእውነት ጌታ አምላክ እንዲመራን ደግሞ በጸሎት መንፈስ በፊቱ መቅረብ እንድንችል እግዚአብሔር ይርዳን። Have a me በመቀጠል ተስፋ አለኝ ተስፋ አለኝ እያለ የሚዘምርልን ወንድማችን ዘማሪ ማሐሪ አንጋው ይሆናል። በሕይወት መከራ ብጓዝ አምላኬ መኖሩን ዘንግቼ ስዞር፣ በምድር ላይ ተስፋ ቆርጬ መድህን ጌታዬ አለሁኝ አለኝ። በእውነት ተስፋ አለኝ ተስፋ አለኝ በሰማይ ቤት አለኝ እያለ ይዘምራል። ይህ እንግዲህ የሁላችንም ተስፋ ስለሆነ ከወንድማችን ጋር አብረን እንድንዘምር እንጋብዛቸዋለን። በሕይወት መከራ ቢበዛም እንኳ አምላኬ መኖሩ ዘንግቼ ስዞ ተስፋ እንደሌ Så var det en masse med den anden, jeg gik og du gik tæt. Tæt faldet, tæt faldet, tæt faldet, som mig Tas for land Tas for land Tas for Matahu, bit goodbye. Men and miles for What a verein ich alle geht alle geht alle das falle das falle das falle das falle It's falling, it's falling It's falling, my I won't let Yes, Baby, ምስጋናን በፊት አፈሳለው አሁን ተስፋ አግኝቻለው የሰማይ ቤት ትሁኛለው በቢቱ አገልግሎት ቆማለው Tas for tas ho tas for leng Ts mig bid læng t'as for le በመቀጠል የምናቀርብላችሁ መዝሙር አማላጄ የሚል ነው። ዘማሪ ኪሩቤል ማን ያዘዋል፣ አማላጄ ክቡር ኢየሱስ እያለ ይዘምርልናል። በሮሜ ምዕራፍ 8 ቁጥር 34 ላይ እንግዲህ ማን ነው የሚከሰን ይላል። ነገር ግን በአብ ዘንድ ጠበቃ አለን እሱም አማላጃችን የሆነው ኢየሱስ ክርስቶስ ነው ይላል። በዕብራውያን ምዕራፍ ሰባት ቁጥር 25 ደግሞ በእርሱ በኩል ወደ አብ የሚመጡትን ሁሉ ሊያጸድቃቸው የታመነና ጻድቅ አምላክ ክርስቶስ ኢየሱስ አማላጅ አለን ይላል። ስለዚህ እሱ ካለ ጠበቃ ካለን፣ አማላጅ ካለን በሮሜ ምዕራፍ 8 ቁጥር አንድና ሁለት ላይ ከተናገርነው ዋና ነገር ይሄ ነው በአብ ዘንድ ደግሞ ታላቅ ሊቀ ካህን አለን ስለኛ የሚታይ ይላል። እና አማላጄ አማላጄ ክቡር ኢየሱስ የሚለውን መዝሙር ጠበቃ እንዳለንና ለእኛም የሚታያ ደግሞ አዳኝ እንዳለን በማሰብ እንድንሰማው እንጋብዛቸዋለን። አማናጄ ክርስቶስ ኢየሱስ ከስም ሁሉ በላይ ስም ቅዱስ ሌትና ቀን ትዋጫለ ልትከልለኝ ትቆማለ። አማናጄ ክርስቶስ ኢየሱስ ከስም ሁሉ በላይ ስም ቅዱስ Take another chance what you all let's go on to come on Yes, Jesus, Jesus,

አማላጄ ኢየሱስ ክርስቶስ ከስም ሁሉ በላይ ስም ነው ቅዱስ። ሌትና ቀን ትዋጃለህ፣ ልትከልለኝ ትቆማለህ ክርስቶስ ወንድሞቼ ና እህቶቼ ስለነበረን የመዝሙር ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። ይህንን የመዝሙር ክፍለ ጊዜ ስናጠናቅቅ ይገባዋል፣ ይገባዋል፣ ማዕተቡን ይፈታ ዘንድ ይገባዋል እያለች እህታችን ቤተልሔም ኃይለ ሚካኤል ከታዳጊ ሕፃናቶች ጋር የምትዘምረውን መዝሙር በመጋበዝ የፕሮግራማችን ፍጻሜ እናደርጋለን። ለሚኖራችሁ የመዝሙር ምርጫና እንዲሁም አስተያየት በመልእክት በ0910828182 ላይ እንድትጽፉልን እናበረታታችኋለን። በሚቀጥለው ሳምንት ደግሞ ሌሎች ጣዕመ ዜማዎችን ይዘን እስከምንገናኝ ድረስ የእግዚአብሔር ጸጋና፣ ምሕረት፣ ፍቅር ከሁላችሁ ጋር ይሆን። ሰላም ሆኖልን we were not